ራሴንና ቤተሰቤን ከኮሮና ቫይረስ በሽታ እንዴት መከላከል እችላለሁ? ብለው አስበው ይሆናል። አዎ፣ ምንም ነገር ከማድረጉ በፊት ቆም ብለው ማሰብ ይኖርብዎታል። የኮሮና ቫይረስ በሽታን ስለመከላከል ከተለያዩ ሰዎችና ምንጮች ትክክል ያልሆኑና የተሳሳቱ መረጃዎች እየተላለፉ ነው። ልብ ይበሉ፣ እነዚህ የተሳሳቱ መረጃዎች ራስዎንና ቤተሰብዎን ከኮሮና ቫይረስ እንዳይከላከሉ ሊያደርጎት ይችላሉ። ያስታውሱ፣ ማንም ሰው ለዚህ በሽታ ሊጋለጥ ይችላል። እስካሁን በምግብም ሆነ በባህላዊ መድኃኒት የኮሮና ቫይረስ በሽታን መከላከል እንደሚቻል አልተረጋገጠም። ዋናው የመከላከያ ዘዴ እጅን በውሃና በሳሙና ቶሎ ቶሎ መታጠብ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት፣ እጆን ሳይታጠቡ አፍና አፍንጫውን አለመንካት፣ ሰላምታ በሚለዋወጡበት ጊዜ አለመጨባበጥ፣ አለመሳሳም፣ አለመተቃቀፍ፣ አስገዳጅ ሁኔታ ካልተፈጠረ ከቤትዎ አለመውጣት ከቤት ከወጡ አፍና አፍንጫውን በማስክ በነጠላ ወይም በሻርፕ መሸፈን፣ በማንኛውም ስፍራ ከየትኛውም ሰው ሁለት እርምጃ መራቅ፣ ርቀትን መጠበቅ ዋነኛ የኮሮና ቫይረስ የመከላከያ ዘዴዎች ናቸው። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚሰጧቸውን መረጃዎችና የመከላከያ ዘዴዎችን በመተግበር ራስዎንና ቤተሰቦን ከኮሮና ቫይረስ ይከላከሉ። ለማንኛውም መረጃ በነፃ የስልክ መስመር 8335 ወይም 952 ይደውሉ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት